በኢትዮጵያ የተለያዩ አካባቢዎች የትምህርት ቤት ምገባ መርሃ ግብር እንደሚካሄድ ተገልጸዋል። ከዛ ጋር በተገናኘ ካነጋገርናቸው ታዳጊ ሕፃናት መካከል የአንዷን አስተያየትን የሰማነው ሙሉ ጉዳይ ቆየት ትብሎ ይቀርባል። እንዲሁም ደግሞ ሌሎች ጉዳዮችም እንዲተካተቱበትን የዛሬውን ስርጭት አፍታ መስዩ እመራለሁ። ኤልያስ አስማዴ ደግሞ የድምፅና የምስል ምህንድስና ይከውናል። አብራችሁ እንድታመሹ በድጋሚ ጋብዛለሁ። ወደ ቀዳሚው አብይ ጉዳያችን ይሻገር። ኖስ በሚገኙ በሰዎች ቤት ውስጥ በሰራተኝነት በሚያገለግሉ ሴቶች ላይ ይፈጸማል የተባለ እንጾታዊ ጥቃትና ትንኮሳን የተመለከተ ጥናት ከሰሞኑ ይፋ ተደርጓል። አስር ወራትን የፈጀው ጥናት በሀገሪቱ የሕግ ከለላ ያጡ ሰራተኞች እየደረሰባቸው ያለው እንጾታዊ ጥቃትና ትንኮሳ አደጋና መፍትሄዎችንም መተግበር ያለባቸውን ጉዳዮችም አመላክተዋል። ጥናት አድራጊዎቹ በሳምንቱ መገባደጃ ላይ ለተለያዩ ሀገራት ኤምባሲ ተወካዮች ለሊባኖስ ህገ ውጪዎችና ለሚመለከታቸው አካላት የጥናታቸውን ውጤት ለማቅረብ ተሰናድተዋል። ይህን አስመልክተን ስለ ጥናቱ የበለጠ ለማወቅ ጥናቱን ከሊባኖስ አሜሪካን ዩኒቨርሲቲ ጋር በትብብር ያደረገው እኛ ለኛ የተባለው የስደት ማህበር ዋና ስራ አስኪያጅ የሆነችውን ባንቺ መርን አነጋግረናል። ባንቺ አስቀድማ ጥናቱ በማንና እንዴት እንደተከናወነ ጠቅላላ አድርጋ ትነግረናለች። ጥናቱ የተሰራው በኛ ነው። ተቋማችን ውስጥ ኢትዮጵያዊ ብቻ ሳይሆኑ የተለያየ ሀገር ዜጋ የሆኑ ስታፎች አሉ። ይሄ ጥናት ሲሰራ ያደረግነው ነው ምንድን ነው፣ የእኛን ስታፍ ብቻ ሳይሆን በሊባኖስ ሀገር ውስጥ የሚገኙ የተለያየ ኮሚኒቲ ግሩፕ የሚያስተዳድሩ የኮሚኒቲ ግሩፕ አባላቶችን አመራሮችን እንደ የፊሊፒን፣ ሴራሊዮን የተለያዩ የኮሚኒቲ አባላትን ጭምር ናቸው የተካፈሉበት ባለ ነው። እንደ የቶጎሊስ፣ ጋና የተለያዩ ሀገር ዜጎችን ያካተተ እንዲሁም ኢትዮጵያኖች ያሉበት ማለት ነው። ያው እንግዲህ ጥናቱ የተሰራው በማህበራችን ነው በማይሰራ በምን መልኩ ይሰራ በሚል በሊበኔስ አሜሪካ ዩኒቨርሲቲ ውስጥ በምታስተምር ዶክተር ጃዚም የምትባል ሴትዮ ሆን የቅጥር ሁኔታ ያው አካሄዶ ያው ሪሰርቹ መጨረሻ ላይ የተጻፈው በሷ ነው። ሪሰርቹ ፎርም የተደረገው ደግሞ በማህበራችን ና ያው በሰው ቤት ሰራተኞች እንዲሁም ደግሞ ከሰው ቤት ሰራተኞች በተወለዱ ልጆቻቸው አማካኝነት ነው ማለት ነው። እንግዲህ ለዚህ ጥናት በሰው ቤት ተቀጥሮ የሚሰሩ ሰራተኞችን እንዳነጋገራችሁ፣ ከእነሱ ያገኛችሁትን መረጃ ግብአት በማድረግም ጥናቱን ይፋ እንዳደረጋችሁ ተገልጿል። ጾታዊ ትንኮሳን በተመለከተ በእነዚህ ወጣቶች ላይ እየደረሰ ያለው ጉዳት አድማስ ምን ያክል የከፋ ነው? ስለ ጥናታችሁ ግኝት በተወሰነ ደረጃ ገሪ በጥናቱ ላይ ብዙ ነገሮችን ግኝት ያደረግናቸውም ነገሮች አሉ። ለምሳሌ ከዘጠኝ መቶ አስራ ሶስት ሰዎች ኢንተርቪው ካደረግንበት አብዛኛው እንግዲህ ኢትዮጵያኖች ናቸው። ግማሹ በሰው ቤት ስራ ላይ የሚገኝ ግማሹ ደግሞ የተለያየ በደል ጭቆና ደርሶበት የፆታ ጥቃት የፆታ ትንኮሳ ደርሶበት ያው እደጅ ያለ መኖር ፈቃድ የሚኖሩ ሲሆኑ ማለት ነው እንዲሁም ደግሞ ያው ከዛ ውስጥ ከ913 ውስጥ ወደ 513 ወይም ደግሞ 68 ፐርሰንት የሚሆኑት የፆታዊ ጥቃት የደረሰባቸው ሲሆኑ 107 አካባቢ ደግሞ የሚሆኑት ያው የፆታዊ ጥቃት ቢደርስባቸውም እንደ ባህላችን በእምነት በተለያየ ምክንያት ደርሶብኛል፣ ግን መናገር አልፈልግም። ደርሶብኛል የምኑን አወራዋለሁ በቃ በእንዲህ አይነት መልኩ መናገር ያልቻሉ ልጆች ናቸው። ማን ነው የተቀሩት ደግሞ እንግዲህ ያው ፆታዊ ጥቃት አልደረስብንም ያሉ ናቸው። ትልቅ የሆነ ቁጥር ነው። ከዘጠኝ መቶ አስራ ሶስት ሰው እንግዲህ ስልሳ ስምንት ፐርሰንቱ ፆታዊ ጥቃት ደረሰበት ማለት እንግዲህ ያው ግምቱን አንተው ራሱ እንትን ትለዋለ ማለት ነው። ሌላው ደግሞ ምንድን ነው በጣም በሚያሳዝን ሁኔታ ቤት ውስጥ ፆታዊ ጥቃት ደርሶባቸው ወይንም ደግሞ ፆታዊ ትንኮሳ የደረሱባቸው እህቶቻችን ወጥተው ከዛ እናመልጣለን ብለው ወጥተው እንደገና ደግሞ ወደጅ የተለያየ ፆታዊ ጥቃት ይደርስባቸዋል፣ ፆታዊ ትንኮሳ ይደርስባቸዋል። ይሄ በሚሆንበት ሰዓት ደግሞ ያው እነዚህ እህቶቻችን ሄደው እንኳን የሚያመለክቱበት፣ ሄደው እንኳን የሚከሱበት ነው ሁኔታ የለም። አንደኛ በህጉ ላይ አልተካተቱም። ሁለተኛ ደግሞ ያው የሰው ቤት ሰራተኛታችን ከሰው ቤት አምልጠው በሚወጡበት ሰዓት እንደ ህገ ወጥ ነው የሚታዩት ማለት ነው። በጣም ያው ከቃላት ትንኮሳ አላስፈላጊ የሆኑ ምስሎችን፣ ቪዲዮዎችን በመላክ በመንካት ለመድፈር መሞከርን መሳም መሞከርን የተለያዩ በቃ በየመንገዱ በሄዱበት በየትራንስፖርቱ በሱቁ በስራ ቦታ በቤት ውስጥ በተለያየ ሁኔታ ነው ማለት ነው የፆታዊ ትንኮሳ እየደረሰባቸው ያለው በዚህ ጥናት ላይ አንድ ያነሳችሁት ነገር አለ ሊባኖስ በቅርቡ የፆታዊ ትንኮሳን በተመለከተ አንድ ህግ እንዳወጣችና ያ ህግ ደግሞ በዚህ ትንኮሳ ውስጥ ተሳታፊ የሆኑ ሰዎች ለተወሰኑ ዓመታት በእስር እንዲቆዩ የማድረግ አቅም ሁሉ እንዳለው ጠቅሳችኋል። ነገር ግን ይሄ ሕግ ደግሞ ተቀጥረው የሚሰሩ ሠራተኞችን ግን እንደማያካትትም ጠቆም አድርጋችኋል። ይሄ የሆነበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? ይሄስ ባለመሆኑ ጉዳቱ እንዲስፋፋ ምን ያክል አስተዋጽኦ አድርገዋል? እንግዲህ ያው በጣም የሚያሳዝነው በሊባኖስ ሀገር ውስጥ የሚገኙ የቤት ሰራተኞች ያው በቁጥር የሚበዛው ወይንም ደግሞ እንደ አምነስቲ ጥናት ከሰባ አምስት ፐርሰንቱ በላይ የሆነው ኢትዮጵያዊ ነው። በሴክሹዋል ሀራስመንት ሎ ብቻ ሳይሆን በከፋላ ሲስተም በተለያዩ የህግ ከለላን የቤት ወይም ደግሞ ስደተኛውን በቃ ያገለለና ያላካተተ ነው የሊባኖስ ህግ ማለት ነው። ለምን አልጠይቃችሁም ላልከው ነገር ላይ በመጀመሪያ ደረጃ ያው ይሄ ህግ እንደወጣ እንጂ ያ ነው የተለያዩ ኦርጋናይዜሽኖች ተሰብስበው የተለያዩ የህግ አካላት ይኔን ሲሰሩ ይፋ ያደረጉት ነገር የለም። ልክ ወጥቶ ይሄ ነገር ጸድቋል ሲባል ያው ህጉን እኛ ስንመረምር እኛን ያላካተተ ሲጀመር ገና እነሱም ተዋቅረው ይህንን ነገር የመንግስትን አካል ህጉን የሚያወጡትን የእምነት አባቶችን፣ የተለያየ ቦታዎችን ሄደው ይህንን ነገር ሲያደርጉ የሰው ቤት ሰራተኞች ወይንም ደግሞ ስደተኛውን የሚወክሉትን አካል ጥሪም አላደረጉ አላካተቱም ማለት ነው። መጨረሻ ላይ ነው እኛ ህጉ ከወጣ በኋላ ያወቅነው። ይህንን እንዳወቀን ደግሞ እኛ ያው ህጉን አይተን ወዲያው ማመልከት ስለማንችል ያደረግነው ምንድን ነው? ያለውን ችግር ለማሳየት የሪሰርቹን ፕሮግራም ነድፈን ከሀያ ምናምን በላይ ሰው አሳትፈን ያው ይህንን ነገር ለማሰማት እና ለማሳየት እንዲሁም ደግሞ አቤት ለማለት ነው ማለት ነው። ይህንን ሪሰርች ያደረግነው ለሪሰርች ብቻ ሳይሆን ማለት ነው ከዚህ ጥናት ጋር ተያይዘው ሊደረጉ ሊተገበሩ የሚገቡ ጉዳዮችንም ጠቃቅሳችኋል ሁኔታውን ለማስተካከል በአጠቃላይ ደግሞ በወጣቶቹ ላይ እየደረሱ ያሉ ሰቆቃዎችን ለመቀነስ እንደ ሀገር እንደ ሕግ ተቋማት እንዲሁም ደግሞ በሌሎችም ዘርፎች ሊተገበሩ የሚገቡ ምክር ሀሳቦችን ትታችኋል። የተወሰኑትን ብታጋሪ። ነው ትልቁ ችግር የከፋላ ሲስተሙ ነው። የከፋላ ሲስተሙ በመጀመሪያ ደረጃ መነሳት አለበት። እዚህ ጋር በማንኛውም አለም ላይ ፆታዊ ጥቃት ይደርሳል በሴት ላይ ወይም ደግሞ ፆታዊ ትንኮሻ ይደርሳል። ነገር ግን ወደ ከፋላን ስናነሳው እኛ የሰው ቤት ሰራተኞች እህቶቻችን የስራ ሁኔታቸው በከፋላ ምክንያት ያው ቤት ውስጥ ነው ማለት ነው። ከቤት ውስጥ ውጭ የሚኖሩት ያለ ወረቀት ነው የሚኖሩት። ግን አብዛኛው ጊዜ ቤት ውስጥ ስለሆነ እደጅ ፆታዊ ጥቃት የሚደርስባቸው ሰዎች ቤታቸው ሲገቡ፣ ወይኔ ቤት የገባው ተመስገን፣ አሁንም ይነካኝ የለም፣ ሰላም ነኝ ነው የሚሉት። እኛ ደግሞ በስራ ሁኔታችን ላይ ያው እቤት ውስጥ ነው ማለት ነው። ይሄኛው ከባዱ የሆነ ወይንም ደግሞ አብዛኛው ጥቃት የሚደርስብን ቤት ውስጥ ነው ማለት ነው እና ከፋላ ሲስተሙ ካልተነሳ እዚህ ጋ የፆታ ጥቃቱን ሕግ እንኳን ወይም የፆታ ትንኮሳውን ሕግ እንኳን ቢያጸድ እንትን ቢሉት ከፋላ ሲስተሙ ካልተነሳ ከዛም በኋላ የሚደርስብን ችግር አለ ማለት ነው እና በዋናነት ከፋላ ሲስተሙ መነሳት መቻል አለበት። ሌላው ደግሞ ምንድን ነው ያው ኤጀንሲዎችን በተመለከተ ምንም አይነት ነው የሚተዳደሩበት፣ ነው ጠንካራ የሆነ እርምጃ የሚወሰድበት በአንድ ህግ የሚተዳደሩብን ነገር የለም። ያው እንደፈለጉ ነው የሚያደርጉት። እናልፎ ተርፎ የራሳቸውን ኮንትራት የሚነድፉበት ኮንትራት ነድፈው ለሚኒስተሪ ኦፍ ሌበር የሚያስገቡበት የተለያየ ሁኔታ ላይ ያሉ የበላይ ሆኖ ማለት ነው እና ለእነዚህም የመተዳደሪያ ድንብ እንደሚያስፈልግ እኛንም ደግሞ የህግ ሁለት መቶ አምስት ላይ እንድንካተት እህታችን የፆታዊ ጥቃት በሚደርስባት ሰዓት ያው የመክሰስ እንድትካተት ማለት ነው። ሌላው ደግሞ የሚኒስትሪ ኦፍ ሌበር የአደጋ ጊዜ ስልክ ቢኖራቸውም ያለው አቅም ችግር በደረሰ ሰዓት ሰው ቤት ገብተው እርምጃ መውሰድ ወይንም ደግሞ ሕግ ማስከበር ሕግ አካል ጋር ማድረግ ስለማይችል ጠንካራ የሆነ ባጀት አቅም ሊያስፈልግ ሊሰጣቸው ይገባል ማለት ነው። ቤዚክሊ ትልቁ ጥያቄያችን እኛ ምንድን ነው ሎ ሁለት መቶ አምስት ላይ እንድንካተት ነው ማለት ነው። እጅግ በጣም አመሰግናለሁ። በአንድ ሺምር በሊባኖስ የሚገኙ የሰው ቤት ውስጥ ተቀጥሮ የሚሰሩ ሰራተኞች እየደረሰባቸው ያለውን ፆታዊ ትንኮሳ በተመለከተ ስለተደረገው አዲስ ጥናት ስለአብራራሽልን ስለነገርሽን በእጅጉ እናመሰግናለን። በአንቺ መር እኛ ለእኛ የተሰኘው በሊባኖስ የሚገኙ ኢትዮጵያውያንን ጉዳይ በሚከታተል ማህበር ውስጥ ዋና ስራ አስኪያጅ ናት። አብረሽን ስለነበርሽ በእጅጉ አመሰግናለሁ። በአንቺ ሰላሙ እኔም አመሰግናለሁ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ ደስ ብሎናል ተመልካቾቻችን፣ እንዲሁም አድማጮቻችን። ወደ ቀጣዩ ዝግጅት ስንሻገር በኢትዮጵያ የተለያዩ አካባቢዎች የትምህርት ቤት ምገባ መርሃ ግብር እየተጀመረ እንደሆኑ ተሰምቷል። የኦሮሚያ ክልል 7.5 ሚሊዮን ተማሪዎችን መመገብ መጀመሩን ሲያስታውቅ የድሬዳዋ አስተዳደርም በ89ም የመንግስት አንደኛ ደረጃ ትምህርት ቤቶች የምገባ መርሃ ግብር ለመጀመር እየተሰናዳ መሆኑን ተናግሯል። አዲስ ቸኮል ዝርዝሩ ይነግረናል። ይህ በድሬዳዋ የሚገኘው የከዚራ የመጀመሪያ ደረጃ ትምህርት ቤት ነው። ጠዋት ወደ ትምህርት ቤት ከሚመጡ ተማሪዎች መካከል በችግር የተነሳ ቁርስ ማግኘት አይችሉም ተብለው በትምህርት ቤቱ የተለዩ ሕጻናት ወስን ቢራቱ የተባለ ግለሰብ በሚያስተባብረው የረድድ ድርጅት አማካኝነት ቁርስ ይመገባሉ። የትምህርት ቤት ምገባ ፕሮግራም በድርቅ ምክንያት ትምህርታቸውን ሊያቋርጡ የሚችሉ የአርብቶ አደር ልጆችን በመመገብ የተጀመረ መርሃ ግብር ነው። በዚህም የምገባ ፕሮግራም በ2008 ዓ ም ተከስቶ በነበረው ድርቅ ከረጂ ድርጅቶች በተገኘ ድጋፍ እንደተጀመረ ያገኘነው መረጃ ያመለክታል። ይሁንና የከተማ ነዋሪ የሆኑት ተረጂዎችንም ታሳቢ በማድረግ የተጀመረው ከአራት ዓመት በፊት በአዲስ አበባ ከተማ ሲሆን በተመሳሳይ ጊዜ በድሬዳዋም በተመረጡ ትምህርት ቤቶች በመቶዎች ለሚቆጠሩ ተማሪዎች ብቻ ምግብ በማቅረብ ነበር የተጀመረው። በድሬዳዋ የገጠር ቀበሌዎች ግን ከ2008 ዓ ም ጀምሮ ለድርቅ ተጎጂ ተማሪዎች ምግብ ሲቀርቡ ቆይቷል። የአዲስ አበባ አስተዳደር የድጋፍ አድማሱን በማስፋት በዙሪያው ላሉ የኦሮሚያ ልዩ ዞን ትምህርት ቤቱ ተማሪዎችም ተመሳሳይ ምገባ ፕሮግራም ሲያካሄድ ቆይቷል። የኦሮሚያ ክልል በበኩሉ የአገልግሎት አድማሱን በማስፋት ከአንደኛ እስከ አራተኛ ክፍል ትምህርት በሚሰጥባቸው ሁሉም የክልሉ ትምህርት ቤቶች ለሚማሩ ቁጥራቸው 7.5 ሚሊዮን ለሚደርሱ ተማሪዎች የምግብ ፕሮግራም እንደሚጀምር ለአሜሪካ ድምጽ አስታውቆ ነበር። በዛሬው ዕለት የመንግስት መገናኛ ብዙሃን ምገባው መጀመሩን አድርገዋል። የክልሉ አደጋ መከላከል ወይም ቡሳ ጎነፋም ለዚሁ ዓላማ ከልዩ ልዩ አካላት 500 ሚሊዮን ብር ሲያሰባስብ መቆየቱን አስታውቀዋል። ካምና ጀምሮ በምስራቅ አፍሪካ በተከሰተው ድርቅ ተጎጂ ለሆኑ የደቡብ እና ሶማሌ ክልል ተማሪዎች በረጂ ድርጅቶች ትብብር ምገባ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። በዚህ ረገድ በደቡብ ክልል የደቡብ ኦሞ ዞን እና የአሌ ልዩ የወረዳ ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ጌሌበ ጎልቶሞ ለአሜሪካ ድምጽ አስታውቀዋል። አስቸኳይ የምገባ ፕሮግራም የምንለው ነው። ሁለተኛ በዓለም ምግብ ፕሮግራም አርብቶ አደር አካባቢ የሚተገበር ምገባ ነው እና በዚህ በሁለት መንገድ ነው እኛ ጋር ምገባ ፕሮግራም የምናስገደው ማለት ነው። የአርብቶ አደር አካባቢ ያሉ ስድስት ወረዳ ነው ያለው። ስድስቱም ወረዳ ላይ እና አንድ አሌል ወረዳ ላይ ይተገበራል። ሁሉም ትምህርት ቤቶች ላይ ማለት ነው ከሁለተኛ ደረጃ ውጭ በመጀመሪያ ደረጃ ትምህርት ቤቶች ላይ የድርቁ ዋነኛ ተጎጂ በሆነው የሶማሌ ክልል በርካታ ትምህርት ቤቶችም ተመሳሳይ ድጋፍ ለተማሪዎች እየቀረበ መሆኑን ያገኘነው መረጃ ያመለክታል። በድሬዳዋ የገጠር ቀበሌዎች ከሚገኙ 31 ትምህርት ቤቶችም የድርቅ ተጠቂ ናቸው ተብለው በተመረጡ 14 ትምህርት ቤቶች ተመሳሳይ ምገባ ስራ እየተሰራ መሆኑን የአስተዳደሩ የትምህርት ቢሮ ኃላፊ ወይዘሮ ሙልካ ማመድ በተለይ ለአሜሪካ ድምጽ አስታውቀዋል።እኛም እኛም በድሬዳዋ ደረጃ ስንወስድ ምገባ ከ2008 ጀምሮ ነው ድርቅ ጊዜ በተከሰተው ድርቅ በተከሰተ ጊዜ በፌዴራል በጀት ድጋፍ የተጀመረው ከ2008 እስከ 2010 ተጀምሮ በመሃል ደግሞ ለሁለት ዓመት በበጀት ምክንያት ተቋርጦ ነበር። በ2013 ጀምሮ ደግሞ አስተዳደራችንም ሙሉም ትምህርት ቤቱ ከተማም ገጠርም ለመመገብ እቅድ ቢኖረው ካለው በጀትና ሁሉንም ማዳረስ ባለመቻሉ 14 ትምህርት ቤት ላይ ምገባ ስንተገብር ቆይተናል።

ሜሪላንድ ላይ የምትገኘ ሁት የወጋጁ ከተናገርኩ 2010 ላይ መገባት ጀመርን ማለት ነው። ሁለት መቶ አስር ተማሪ እያልን እያልን እንግዲህ ዛሬ ቤን ቤተሰቦች ጋር መተባበር እንዲሁም ዋች ኤንድ ፕሬት ሚኒስትሪ ቴክሳስ የሚኖር ሚኒስትሪ አዲስ አበባና ናዝሬት ቢሮን ፕላንት ያደረገ ከሱ ጋር በመሆን እስከ 2014 12 ትምህርት ቤት ላይ 1000 ተማሪዎችን እየመገብን እንገኛለን ማለት ነው። የምገባ መርሃ ግብሩ ባስገኘው ፋይዳ ላይ የተደረገ ጥናት እንደሚያመለከተው በተማሪዎች መጠነ ማቋረጥና ውጤት ላይ ትርጉም ያለው ለውጥ ማስገኘቱን የድሬዳዋ ትምህርት ቢሮ ኃላፊዋ ወይዘሮ ሙሎካ ማህመድ ይገልጻሉ። ያለውን ልዩነት ስናይ አንደኛ መጠነ ማቋረጥን በ2011 አካባቢ 21 ፐርሰንት ነበረ። አሁን ላይ በቅርብ ሙሉ የሶስት ዓመት ጥናት ባይደረግም የአመትን ስናይ ወደ ዘጠኝ ፐርሰንት ዝቅ ያለበት ሂደቶች አሉ። እዛ ምገባ የሚያካሂድባቸው ትምህርት ቤቶች አካባቢ መጠነ መድገምም እንደዛ ተማሪ ቁርሱን በልቶ ከመጣ ተመግቦ ከመጣ በአግባቡ መምህርን ማዳመጥ ይችላል። የምገባ ፕሮግራሙ ተጠቃሚ ህጻናትም ይህንኑ የሚያጠናክር አስተያየት ነው ያላቸው። አራት ዓመት እዚህ ትምዝገባ ጀምሬያለሁ ከአራት ዓመት ሙሉ ይህ ምገባ ብዙ ነገር ጠቅሞኛል። እኔ በጣም አሁን ደስ ይብሎኛል። በሰዓት እምንድገኝም አድርግቶኛል። ይሄ ጠቅሞኛል። ከመጀመሪያው ይሄ ነው ይደሻል። መጀመሪያው በጣም አረፍዳለሁ ስመጣ ወይ አንድ ሰዓት ተኩል ምናምን ነው የምመጣው ከገቡ በኋላ አሁን ግን አንድ ሰዓት ሳይሆን ነው የምመጣው እዚህ መጀመሪያ በ አንዳንድ ሳልበላ መጣለሁ ቁርስ ፍለጋ ከትምህርት ቤት የሚቀሩና የሚያርፍሉ ተማሪዎች አሁን ከሌሎች ተማሪዎች ቀድመው ትምህርት ቤት እንደሚገኙ የሚናገሩት ደግሞ የከዚራ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ነመሙሳ ረጋሳ ናቸው። ልጆቻችን መጀመሪያ በጣም ያርፍዳሉ ቁርስ ፍለጋ ወይ ደግሞ ቁርስ ሳይበሉ በጣም ይመጡና በጣም ይቸግሩ ነበር። ግን በአሁኑ ሰዓት ላይ ስንመለከት ተማሪዎቻችን ለትምህርት ፍለጋ ብቻም ሳይሆን ቁርሱን ፍለጋ በሚመጡበት ሰዓት የትምህርቱንም ጣዕም እዚህ ጋ እያዩ ጥሩ ውጤቶችን እያስመዘገቡ በትምህርት ጥራት በኩልም ጥሩ ነገሮች እያየን ነበርና ሆኖም የአቅማነት ስለሆነ እንጂ ችግረኛ ተማሪዎችን ብቻ ለይቶ መመገብ ለተማሪዎቹ ስሜት ጥሩ ያለመሆኑን ቢቻልም የአዲስ አበባ አስተዳደር እንደሚያደርገው ለሁሉም ተማሪዎች የምግብ አቅርቦት ማሳካት ተገቢ እንደነበር ወይዘሮ ሙልካ ይናገራሉ። ለዚህም የድሬዳዋ አስተዳደር የገቢ ማሰባሰቢያ አዘጋጅቶ የድሬዳዋ ልጆችና ወዳጆች 17 ሚሊዮን ብር ሊሰጡ ቃል የገቡ ሲሆን የአዲስ አበባ አስተዳደር ደግሞ የአንድ ዓመት ምገባውን ሙሉ ወጪ ሊሸፍን ቃል ገብቶ ነበር። አሁን የአዲስ አበባ ከተማ አስተዳደር እንዲሁም የድሬዳዋ ከተማ ወዳጆችና ተወላጆች የሆኑ በጎ ፈቃደኞች በገቡት ቃል መሰረት ድጋፍ ማድረግ ሲጀምሩ በድሬዳዋ የሚገኙት ዘጠና የመንግስት መጀመሪያ ደረጃ ትምህርት ቤቶች ተማሪዎች በሙሉ የትምህርት ቤት ምገባ ፕሮግራም ተጠቃሚ ይሆናሉ ተብሎ ይጠበቃል። በዚህ ረገድ በሀገር አቀፍ ደረጃ ለሁሉም የመጀመሪያ ደረጃ ተማሪዎች ምግብ እንዲቀርብ በፖሊሲ ደረጃ የወጣ መመሪያ ቢኖርም በፌዴራል የተጀመረ እንቅስቃሴ ካለ የጠየቅ ናቸው። የትምህርት ሚኒስቴር የኮሚኒኬሽን ክፍል ግን የትምህርት ቤት ምገባ ስራው በፌዴራል ሳይሆን በክልሎች እየተተገበረ ያለ ፕሮጀክት ነው ሲሉ አስረድተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸክሎ እናመሰግናለን። ጋቢና ቪኦኤ ይቀጥላል። የኢትዮጵያ ፕሬዚደንት ክብርት ሳህለወርቅ ዘውዴ ጽህፈት ቤትና አጋሮቹ ከሁለት ዓመት በፊት ሴት ዩኒቨርሲቲ ተማሪዎችን ለማብቃትና ስኬታማም ለማድረግ ከበቁ ሴት አመራሮች ጋር በመጣመር የምክክር ወይንም የሜንተርሽፕ መርሃ ግብር ማስጀመሩን አስታውቀው ነበረ። የደንገረመው ይሄ የምክክር ሂደት ምን ይመስላል ስትል መድረኩን ከፕሬዚደንታዊ ጽህፈት ቤቱ ጋር በመሆን የሚያስተባብረውን ዓለም አቀፍ የትምህርት ተቋም በዚህ ምክክር ውስጥ ያለፉ ወጣቶችንም እንዲሁም አሰልጣኞችን አነጋግራ ቀጣዩን ዘገባ ልካለች። እንደ አውሮፓውያን አቆጣጠር በታሳስ 2020 የኢትዮጵያ ፕሬዝዳንት ክብርት ሳህለ ወርቅ ዘውዴ ቢሮ ከሴቶችና ማህበራዊ ሚኒስቴር ጋር በጋራ በመሆን ሴት የከፍተኛ ትምህርት ተማሪዎች የተሻለ የእውቀትና የመሪነት ልቀትን እንዲያዳብሩ በሙያቸው ከላቁና ከበቁ ሴቶች ጋር በማጣመር የሜንተርሺፕ ወይም ደግሞ ተከታታይ የሆነ የምክክር አገልግሎት እንዲኖራቸው የሚያደርግ መርሃ ግብር መጀመሩን ይፋ አደረገ። ይህን የማማከር ሂደትም የፕሬዝዳንቷ ጽህፈት ቤት ከዓለም አቀፉ የትምህርት ተቋም ኢንተርናሽናል ኢንስቲትዩት ኦፍ ኤጁኬሽን ጋር በመሆን ስልጠናውን እያስኬደ ይገኛል። ባለፉት ሁለት ዓመታትም መቶ ለሚደርሱ ወጣት የከፍተኛ ትምህርት ተቋማት ሴት ተማሪዎች አስፈላጊው ድጋፍ ተደርጎላቸዋል። የዓለም አቀፉ የትምህርት ተቋም ከሰሃራ በታች የኢትዮጵያ ዳይሬክተር ወይዘሮ ኢትዮጵያ ጥላሁን ስለዚህ መርሃ ግብር እንዲህ ያስረዳሉ። ፕሬዚዳንሻል ሜንተርሽፕ ፕሮግራም ነው የሚባለው። ፕሮግራሙ በክብርት ፕሬዝዳንት ኢኒሺየት የተደረገና ጌትስ ፋውንዴሽን ሰፖርት እያደረገው የሚገኝ ፕሮግራም ነው። የገንዘብ ድጋፉን በጌትስ ፋውንዴሽን ነው እየተደገፈ ያለው። ከሚኒስትሪ ኦፍ ሳይንስ ን ቴክኖሎጂ በፊት ከነበረው ጋር አሁን ሚኒስትሪ ኦፍ ኤዱኬሽን የጀንደር ዳይሬክተሬት ጋር እና ከአምስት ዩኒቨርሲቲዎች ጋር የሚሰራ ፕሮግራም ነው። ያው ኢኒሽሽኑ በፕሬዚዳንት ሳህለ ወርቅ ነው የተጀመረው እና አምስቱን ዩኒቨርሲቲዎች ሀያ አምስት ዩኒቨርሲቲዎች አፕላይ ካደረጉ በኋላ ተመርጠው ነው ሪክሩት ተደርገው ነው የሪክሩትመንት ክራይቴሪያ ተቀምጦላቸው ያሸነፉት አምስት ዩኒቨርሲቲዎች ናቸው። እዚህ ፕሮግራም ላይ ኢንቮልቭ ያደረጉት አንድ ሺ አምስት መቶ ሴት ተማሪዎችን የመጨረሻ ሁለት ዓመት የቀራቸው ሴት ተማሪዎች ወደ ስራ አለም ሲቀላቀሉ ጥሩ ሊደር እንዲሆኑ ወይም ደግሞ ጥሩ መሪ እንዲሆኑ ጥሩ ሰራተኛ እንዲሆኑ፣ የስራ አለም ላይ ያለው ነገር ምን ይመስላል፣ ምክንያቱም ከትምህርት አለም የተለየ ነው እና የትምህርት አለሙ ላይ ከቆዩ በኋላ ወደዛ ሲቀላቀሉ ያሉ ተግዳሮቶች ወይም ችግሮች ምንድናቸው፣ ኦፖርቹኒቲዎች ወይም ጥሩ የሚገኙ ነገሮች አሉ ወይ፣ እንዴት ነው መስራት ያለባቸው የሚለውን እንዲያሳያቸው ከሜንተሮች ጋር ነው አታች የሚደረጉት። ይህ የምክክርና የስልጠና ሂደት የተሳካ እንዲሆን ሜንተር ተብለው የተመረጡ የበቁ አማካሪ ሴቶችም ስልጠና እንደሚያገኙ ወይዘሮ ኢትዮጵያ ይናገራሉ። ልጆቹ የራሳቸውን ውሳኔ ሊወስኑ የሚችሉበትን አመላካች የሆኑ ነገሮችን መስጠት የሚቻለው የሚለው ነገር ትሬኒንግ ላይ በጣም ጎልቶ እንዲወጣ እናደርጋለን። ምክንያቱም አድቫይዝ መስጠት ስጀምሪ ልጆቹ ራሳቸውን መዝጋት ራሳቸውን ማሸሽ ይፈልጋሉ። ምክንያቱም ተደጋግሞ ተደጋግሞ ተደጋግሞ አድቫይስ ሲሰጣቸው የቆዩ ልጆች ናቸው፣ በቤተሰባቸውም፣ በሌሎቹም፣ በአስተማሪዎቻቸውም እና ከዛ በተለየ በኩ እንዲቀርቧቸው እንደ ትልቅ እህት፣ እንደ ትልቅ አክስት ሊሆን ይችላል እንደ እናትም ሆኖ ግን ከአድቫይስ በዘለለ ልጆቹ ሊወስዱ የሚችሉትን ነገር እንዲወስዱ አድርጎ አመቻችተው የመስጠትን ፋሲሊቴሽን ነው የምንሰጣቸው። በዚህ ሂደት ውስጥ ወጣት ሴት ተማሪዎችን በማብቃት ላይ የሚሳተፉት ወይዘሮ ትዕግስት ነጋሽ ጋዜጠኛ የነበሩ ሲሆን በአሁን ሰዓት ደግሞ በፕላን ኢንተርናሽናል ተቋም ውስጥ ባልደረባ ናቸው። ወይዘሮ ትዕግስት ያለፈውን አንድ አመት ተኩል የሚሆን ጊዜ አምስት ሴት ዩኒቨርሲቲ ተማሪዎችን በማሰልጠን በማማከር እያገለገሉ ይገኛሉ። አሁን ላይ ልጆቼ ወይም ደግሞ ታናሸቶቼ ናቸው ሲሉ በተደጋጋሚ የሚያነሷቸው ወጣቶች ጋር ሲተዋወቁ ስላስተዋላቸው ተግዳሮቶች እንዲያስረዳሉ ጉዳይ ነበረ ትልቁ አጀንዳ። ለሁሉም እንግዳና አዲስ ከመሆኑ አንጻር ትምህርት የኮቪድን ሁኔታ አይቶ በዛ መልኩ ነው እየተቃኝ ነው። አንዳንዴም ፕሮግራሞቻቸው በዩኒቨርሲቲው አሰጣጥ ደረጃ ላይ ክሳንዶች ሆነው ተጨምቀው ይመጣሉ። የአንድ አመትን በአራት ወር የመጨረስ የአይነት ነገሮች በጣም ፈትነዋቸው ነበረ። በተለይ እኔ አሰለጥናቸው ረዳቸው፣ አግዛቸው የነበሩ ሴት ተማሪዎች በዚህ በጣም ተፈትነው ብዙ ውጤታቸውም እንደሚፈልጉት ያልሆነላቸው፣ አንዳንድም እዛ ውስጥ የምናየው ይሄ የስሜት መውረድ፣ የስሜት መላሸቅ አይነት ነገሮች በጣም አይችል ነበረ። እና እሱን ማከም ይጠይቃል። እዚሁ ላይ ደግሞ ከቤተሰብ ተነጥለው መምጣታቸውን ከግምት ውስጥ ማስገባት ያስፈልጋል። እና አጋዥ የሌለው ነገር፣ አንድ ክፍል ውስጥ ታጭቀው ይህንን ነገር መልመድ ትልቅ ፈተና ሆኖባቸው ነበረ። መቼም የሀገሪቱ የትምህርት አሰጣጥ ላይ ምንም አይነት ነገር ማለት ባንችልም እኛ ግን በተጓዳኝ ማገዝ ነበረብን እና ያንን ፈተና እንዲያልፉ የሚፈልጉት እነሱ በሚፈልጓቸው የትምህርት አይነቶች ከሚወስዷቸው ኮርሶች ተነስቼ የተለያዩ ሰዎችን አዘጋጅላቸው ነበረ። በሀገር ውስጥ በውጭም ያሉ እንዲያገኟቸው በተለያዩ አይነት ፕላትፎርም፣ በተለይ ቨርቹዋል የሆነውን ኦንላይን የሆነውን ሲስተም መጠቀም ስለሚችሉ በሱ መልኩ ውይይቶችን አደርግላቸው ነበር ለትምህርታቸው ብቻ አይደለም፣ ለስነ ልቦናቸውም ጭምር። ወይዘሮ ትዕግስት ከዚህ በተጨማሪም ወጣቶቹ በራስ የመተማመን ችግርም ነበረባቸው ይላሉ። ከዛ ውጭ ግን ከቤተሰብ ጋር የሚያያዙ እና በተለይ ለራሳቸው የሚሰጡት ግምት ትልቅ ፈተና ውስጥ ከቷቸው ነበረ። እዚህ ቦታ ላይ እንደርሳለን ብለው የሚያስቡት ነገር ካሉት ኮቪድ ብቻም ሳይሆን ሌላ ተጨማሪ ችግሮች ጋር ሲታይ በብዙ ነገር የሚጠብቁትን ነገር ሊያገኘዋቸዋል። በሱ የሚመጡ የስሜት መዋዠቅ ነገሮች በጣም ፈተና ነበሩ። እነሱም በየግል ለምሳሌ የዚህ ስልጠና መርሃ ግብር አንዱ ያስቀመጡት መመሪያ እኛ እንደ አሰልጣኝ ትምህርት ቤታቸው ሄደን ነው ያንን ስልጠና መስጠት ያለብን ከትምህርት ቤት ማስወጣት አይቻልም። አንዳንዴ ከትምህርት ቤት ማስወጣት የሚያስገድድ ሁኔታዎች ላይ ሲሆኑ በግሌ ያስፈልግ ያንን አረግ ነበረ። በግሌ ይዣቸው ወጣ ነበረ፣ አንዳንድ ቦታዎች ይዣቸው ሄድ ነበረ። ይህም ከፍቃድ ጋር በተያያዘ ነው። ከእነዚህ ችግሮች ሊወጡ የምጠቀምባቸው መንገዶች ናቸው። ትላልቅ የሆኑ ሀገሪቱ ላይ የሚዘጋጁ ኮንፈረንሶች ሊሆን ይችላሉ፣ ስብሰባዎች ሊሆን ይችላሉ። በተለይ ከነሱ ትምህርት ጋር የተያያዙ ሲሆን ኃላፊነት ወስደው እንዲሰሩ፣ እንዲያዩ፣ እንዲሰበሰቡ አልፎ ተርፎ አዳዲስ ሰዎችን የሚገናኙበት መድረኮች እንዲሆኑ በማድረግ ከነዚህ አይነት ስሜት የሚወጡበትን ነገር የማድረግ እድሉ ነበረኝ። አንዳንዴ በግሌ መጽሐፍ የገዛ እስከ መስጠት ድረስ የሚፈልጉትን ነገር ከመጠየቅ አንጻር ስለዚህ እነዚህ ነገሮች እውቀታቸው ሰፋ እንዲል አግዟቸዋል። ከዛ ውጭ እንዳልኩት ትልቁ ነገር ትላልቅ ኔትወርኮች አሉ ወጣቶችን አሳታፊ የሚያደርጉ እዛ ውስጥ በአባልነት እንዲመዘገቡ እና በተለይ ቅዳሜ እና እሁድ ላይ ባላቸው የረፍት ጊዜ እነዚህ ኔትወርኮች ተጠቅመው ራሳቸውን ትምህርት ላይ ብቻም ሳይሆን በሌለውም እውቀታቸው ማዳበር የሚችሉበትን ነገር በደንብ አሰናዳላቸውን ነበር አንዱ የራሴ የስልጠና ስልቴ ከመሆኑ አንጻር ይህን ነገር መደምደም ያስችላል ተብሎ የነበረ በዚህ ወይዘሮ ትግስት በግላቸው የሚያውቋቸውን ሰዎችና የትስስር መንገዶችን በመጠቀም ወጣቶቹ የተለያዩ ክህሎቶችን እንዲያዳብሩ ያገዙ ሲሆን ከእነዚህም አንዱ በዩናይትድ ስቴትስ በሜሪላንድ ግዛት ከሚገኘው ከታርጌትድ ቴክኖሎጂ ተቋም ጋር በመሆን የቴክኖሎጂ ትምህርትን እንዲያገኙ ማድረግ ነው። ወይዘሮ ነጻነት በጋለ በታርጌትድ ቴክኖሎጂ ተቋም ውስጥ የቴክኖሎጂ ተንታኝና አሰልጣኝ ሲሆኑ በዚህ መርሃ ግብር ተሳታፊ የሆኑ ወጣቶችን ኢመደበኛ በሆነ መልኩ በነጻ በቴክኖሎጂ ስልጠና እንዳሰጡ ቆይተዋል። ከዚህ ከሜንቶሪንግ መርሃ ግብሩ ጋራ የቀጥታ ግንኙነት ባይኖረኝም ሜንተሮቹ በሚያስፈልገው ተማሪዎቹ ላይ በሚያዩት ክፍተት እና የሚያስፈልጋቸው ድጋፍ የተሻለ አማራጮችን ሲፈልጉ ወደ ታርጌት ቴክኖሎጂ ወይም ደግሞ ወደ እኛ የስልጠና ማዕከል መጥተው ተማሪዎቹ ለሚያስፈልጋቸው ድጋፍ ተጨማሪ ነገሮችን እኛ እናደርጋለን። የቀጥታ ባይሆን በተዘዋዋሪ ግን ተማሪዎቹን እኛ እያገኘን ድጋፍ እንሰጣቸዋለን። በፕሬዝደንቷ ባለው ነገር ብቻ ሳይሆን ወይ በሚሰራው ብቻ ሳይሆን ቀደም ባለው ጉዳያዞችም በዩኒቨርሲቲዎች ውስጥ በተለያዩ ኢትዮጵያ ውስጥ በሚገኙ ከፍተኛ ተቋማት ውስጥ እንሰጣለን። ይህን ድጋፍ በነፃ ነው። ይህን ድጋፍ ስናደርግ፣ አሁን ግን በተለየ ደግሞ ሴቶች ላይና እና ተማሪዎች ላይ ወጣት ተማሪዎች ላይ ያተኮረ ፕሮግራም ስለሆነ ይህንንም ሞር ደግሞ እዛ ላይ ለመስራት ፍላጎት አደረብን። ተጨማሪ ከትምህርቱ የነፃ የስኮላርሽፕ ተጨማሪ ለልጆች የሚያስፈልጋቸውን ተጨማሪ ነገር ለማድረግ እያደረግን ነው። እስካሁን በርካታ ተማሪዎችን ተቀብለናል። በመጪው አዲስ ዓመት በዚህም የ2015 ዓመትም ተጨማሪ ተማሪዎችን ለመቀበል ዝግጅት ላይነ። ግን ከዚህ ቀደምም የተመረቁም ተማሪዎች አሉን ከዩኒቨርሲቲውም ትጨርሰው የወጡ አሁን ላይም እየተማሩ ያሉ ተማሪዎች አሉ በቁጥር እስከ አስራ አምስት ተማሪዎች ሴቶች ብቻ የሆኑ ተቀብለን እያሰለጠን ነው። ወይዘሮ ነጻነት ምንም እንኳን ተማሪዎቹ በቂ የሚባል ማገዣ ባይኖራቸውም፣ አቀባበላቸው ግን አስደሳች ነው ይላሉ። ተማሪዎቹ በቅርቡ ተመርቀው በቶሎ ወደ ስራ ለመግባታቸውንም እንደ ትልቅ ስኬት ያነሱታል። በዚህ አሁን ሐምሌና ነሐሴ ላይ ከተመረቁ ተማሪዎች እኛ ጋም ከነበሩ ተማሪዎች ውስጥ ወደ ስራ የገቡ አሉና ይሄ እንደውም በዚህ በቅርብ ጊዜ የሰማት ላስቲክ የሰማት ጥሩ ኒውስ ነው እና ወደ ስራ በቀላሉ ለመሄድ አስችሏቸዋል። ተጨማሪ ከወሰዱት የዩኒቨርሲቲ ትምህርት ተጨማሪ ጎን ለጎን እንደዚህ አይነት አጫጭር ኮርሶችን እኛ ምንሰጣቸው አይነት እያገኙ ሲሄዱ ወደ ስራ የሚሄድ ነገሩን አቅልሎላቸዋል እና ይሄ በጣም ውጤታማ ነገር ነው እና ደስተኛ ያደረገን ይሄ ነው አንዱ። በዚህ እድል ተጠቃሚ ከሆኑት ወጣቶች መካከል ጽዮን መነሻ አንዷ ናት። ጽዮን በቅርቡ በሜካኒካል ምህንድስና ከወራት በፊት የተመረቀች ሲሆን ስራ ለማግኘት ጊዜ እንዳልፈጀባትና ይሄ ስልጠናም ለዚህ እንዳገዛት ትናገራለች። ቅዱሳን የእምነት ቲቪስት ካሳ ትባላለች። ዛኑ በዚህ አጋጣሚ ማመስገን እፈልጋለሁ። ይህ ፕሮግራም የተጀመረው በተጎዳሁበት ጊዜ ነበረ። በደንብ ትምህርቶችን ካብደው ነበረ። ህይወቱን ካብደ ነበረ። ብዙ ነገር ተደራረ ነበረ እና በዛ ጊዜ ስለሆነ የምታግዛኝ በደንብ ጋ ለመታረገ ሜንቶር ነበረች የደረሰችኝ እና በሊደርሽፑም ኮሚኒኬሽንም እነዚሁም ፐብሊክ ስፒኪንግችን እንደዚ አይነት ስኪሎችም ያላቸው ህይወታችን ያጋጥሙ ልናዳብራቸው የሚገቡንም ሲሎች በደንብ እያለማመደችን ከሰው ጋርም እያስተዋወቀችን ሮል ሞዴልም የሚሆነ ሰው እንደዚሁም ጻፎችን ትሰጠን ነበረ። በድረስ ታደርገናለች። በቃ በሁሉም በትምህርታችን ብቻ አይደለም፣ በላይፋችን የገባች ተመራቂዎች ስለነበርንም እሱን ትንሽ አስቸግረውን ነበረ ለእኛም ወተን ምን እንደምናደርግ ምን እንደምንራናችን፣ እንዲሁም ተመልካቾቻችን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም